ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ስጥልን። እንደምን አምሽታችኋል አድማጮቻችን። ግንቦት አራት ቀን 2006 ዓ ም ስርጭታችን ይዤ የማስተናግዳችሁ አዳነ ፍስሐዬ ነኝ። በዛሬው ፕሮግራማችን በኦሮሚያ ሲካሄድ የቆየውን ተቃውሞ በሚመለከት የተለያዩ ነጥቦችን ያዘለ ቅንብር አለን። በሰሜን ናይጄሪያ በሲቪሎች ላይ ስለሚደርሰው ጥቃትም እንመለከታለን። አሁን ግን የዓለም ዜናን እናስቀድማለን። አዲሱ አበበ ያነብልናል። እንደምን አምሽታችኋል። ሕገወጥ የጦር መሳሪያ ግብይት በደቡብ ሱዳን የሚታዩትን ግጭቶች እያባባሰ መሆኑን በሱዳንና በደቡብ ሱዳን የጦር መሳሪያዎች ዝውውር ዙሪያ የተካሄደ አዲስ ጥናት አመለከተ። የአሜሪካ ድምፁ ጌብ ጄስሎ ከናይሮቢ ባጠናቀረው ዘገባ እንደጠቆመው አማጽያኑ በውጊያው እንዲገፉ ያስቻላቸውን የገንዘብ ምንጭ አስመልክቶ ግን እስካሁን አጥጋቢ መልስ አልተገኘም። በቅርቡ ይፋ የሆነው የመለስተኛ ጦር መሳሪያዎች ጥናት ዘገባ ነው ደቡብ ሱዳን ውስጥ አንጃ ለይተው ለሚካሄዱት ለእነዚህ ብጥብጦች ዋናዋ መሳሪያ አቅራቢ ሱዳን መሆኗን ያጋለጠው። በሶማሊያዋ ባይዶዋ ከተማ መኪና ውስጥ የተጠመደ ቦምብ ፈንድቶ ቢያንስ 11 ሰዎች መሞታቸውን ባለሥልጣናት አስታወቁ። ዛሬ ሰኞ የደረሰው ፍንዳታ በቤይ ክልል ማዕከላዊ ባይዶዋ ውስጥ በሚገኘው ዳሃብሽሊ የገንዘብ ማስተላለፊያ አጠገብ ባለ አንድ ካፌ አጠገብ እንደሆነም ታውቋል። የቤይ ክልላዊ ሆስፒታል ባለሥልጣን ሙስጠፋ ሙክታር መሐመድ የ11 ሰዎችን መሞት ለቪኦኤ አረጋግጠዋል። ባለሥልጣኑ ሌሎች 22 ሰዎች እንደቆሰሉም አመልክተው ከሟቾቹ መካከል የሶማሊያ መንግስት ወታደሮችና ሲቪሎችም ይገኙባቸዋል ብለዋል። ባይደዋ ከሞቃዲሾ ደቡብ ምዕራብ 250 ኪሎ ሜትር ላይ የምትገኝ ከተማ ነች። ጥቃቱን ያደረሰው ወገን ማንነትም ሆነ ኢላማ የተደረገው ምንና የት እንደሆነም የተገለጠ ነገር የለም። እስላማዊው የናይጄሪያ አክራሪ ቡድን ቦኮ ሃራም ባለፈው ወር ከሰሜን ናይጄሪያ ያገታቸውን ልጃገረዶች የሚያሳይ ነው ያለውን ቪዲዮ መልቀቁ ወይም ይፋ ማድረጉ ተገለጠ። ይህን የ17 ደቂቃ ቪዲዮ ዛሬ ሰኞ ያገኘው የፈረንሳይ ዜና አገልግሎት ሲሆን፣ በምስሉ ላይ እንደተመለከተው ጥቁር የለበሱና ረዥም ጂሀብ ያጠለቁ ወደ 130 የሚሆኑ ልጃገረዶች በአንድ ሰዋራ ስፍራ ሆነው እጆቻቸውን ለጸሎት ዘርግተው ታይተዋል። በዚህ ቪዲዮ ላይ የቦኮ ሃራም መሪ አብዱል ቃድር ሼኩ ልጃገረዶቹ እስልምናን በመቀበል ነጻ ወጥተዋል ሲል ተደምጧል። ናይጄሪያ ውስጥ የታሰሩ ተዋጊዎቻችን እስካልተፈቱ ድረስም ልጃገረዶቹን አንለቅም ብሏል። አድማጮች፣ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ልዩ ፕሮግራም ነው። በሁለት የምስራቅ ዩክራይን ግዛቶች የራስ ገዝ አስተዳደር ለመመስረት ህዝቡ የሰጠውን ድምፅ ሩሲያ እንደምታከብርና ውጤቱ ደግሞ በኪየቭና በተገንጣዎቹ መካከል በሚካሄድ ውይይት ሊወሰን እንደሚገባ አሳሰበች። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በተናገሩት ቃል ዩክራይን ውስጥ ያለውን ቀውስ ማርገብ የሚቻለው ዓለም አቀፍ ስብሰባ በመጥራት ሳይሆን ኪየቭና ተገንጣዎቹ መወያየት ሲችሉ ብቻ ነው ብለዋል። የዩክራይኑ ጊዜያዊ ፕሬዝዳንት ኦሌክሳንደር ቱርችዮቭ ሽምቅ ተዋጊዎቹ ያካሄዱትን ውሳኔ ህዝብ ህጋዊነት የሌለው ተራ ፕሮፓጋንዳ ብለውታል። ጊዜያዊ ፕሬዝዳንት አክለውም ዛሬ ሰኞ ለዩክራይን ምክር ቤት ባሰሙት ቃል ውሳኔ ህዝቡ ሽምቅ ተዋጊዎቹ የፈጸሟቸውን ግድያዎች፣ አመጾችና በአጠቃላይ ልዩ ልዩ ወንጀሎች ለመሸፈን የተጠቀሙበት ፕሮፓጋንዳው ነው ብለዋል። ህንድ ከወር በፊት የጀመረችውን ብሔራዊ ምርጫ እያጠቃለለች መሆኗ ተገለጠ። ከ814 ሚሊዮን በላይ የተመዘገቡ መራጮች ድምፅ ሲሰጡ የቆዩበት ምርጫ ዛሬ ሰኞ ለመጨረሻ ዙር ይቀጥልና በኡተር ፕራዴሽ እንዲሁም በምዕራብ የቤንጋልና የቢሃር ምስራቃዊ ክልሎች ህዝቡ ድምፁን ሲሰጥ ይውላል ተብሏል። አልፎ አልፎ ግጭት የተከሰተባቸው አካባቢዎች መኖራቸውም የተገለጠ ሲሆን በተለይ በምዕራብ ቤንጋል በተፈጠረ ግርግር የክልሉ ኮሚኒስት ፓርቲ አባል መቁሰሉ ተገልጧል። ወደ አንድ ሚሊዮን መራጮች ድምፅ ቆጠራ ተጠናቆ ውጤቱ በመጪው አርብ ይፋ እንደሚሆን ባለስልጣናት ተናግረዋል። በህንዱ ምርጫ በተወካዮች ምክር ቤት ያሉት 543 መቀመጫዎች በሙሉ ለውድድር መቅረባቸው ታውቋል። በመጨረሻም ታሊባን ዛሬ ሰኞ አፍጋኒስታን ውስጥ ተከታታይ ጥቃት ማካሄዱ ተሰምቷል። በምስራቃዊቷ ጀላላባድ ከተማ አማጽያኑ ወደ ክልሉ ዋና የፍትህ መስሪያ ቤት ዘልቀው በመግባት ከፖሊሶች ጋር መጋጨታቸውም ታውቋል። ከአማጽያኑ መካከል አጥፍቶ ጠፊውን ጨምሮ ሶስቱ ከመገደላቸው አስቀድሞ ሁለት ፖሊሶችና ቢያንስ አራት ሲቪሎች ናንግራህ ውስጥ ተገድለዋል። በአቅራቢያ ባለችው ጋዝኒ ክፍለ ሀገር ውስጥም አማጽያኑ በአንድ የመቆጣጠሪያ ኬላ ላይ በከፈቱት ጥቃት አንድ የፖሊስ አባል ጨምሮ ቢያንስ ሶስት ሰዎች መሞታቸውን ባለስልጣናት አስታውቀዋል። አድማጮች ለሰዓቱ ያልናቸው ዜና በዚሁ ተጠናቀቁ። አዲሱን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ደግሞ ወደ ቀዳሚው ዝግጅታችን እናመራለን። ኦሮሚያ ክልል ውስጥ እየተወሰደ ያለው የኃይል እርምጃ እየቀጠለ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊና የመድረክ ሥራ አስፈጻሚ ኮሚቴ አባል አቶ በቀለ ነጋ ባለፈው ሳምንት ማብቂያ ላይ ተናግረዋል። በሌላ በኩል ደግሞ ከአዲስ አበባ ከተማ ማስተር ፕላን ጋር ተያይዞ በተነሳው ውዝግብ ሳቢያ የተወሰደውን ሕይወት ያጠፋ እርምጃ የሚቃወሙ ሰልፎች በበርካታ የዓለም ከተሞች ባሉ ኢትዮጵያውያን ባለፈው አርብ ተካሂደዋል። ብራሰልስ ላይ የአፋር ተወላጆችና ሌሎችም ሰሞኑን ከሚታየው የኦሮሚያ ሁኔታ ጋር የተያያዙና ሌሎችም ጥያቄዎችን ይዘው አደባባይ ወጥተዋል። ይህ በእንዲህ እንዳለ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ይህንኑ ጉዳይ የተመለከተ ንግግር አድርገዋል። ዘጋቢዎቻችን ከየአካባቢው ያደረሱን ዘገባዎችን ሰለሞን አባተ አቀናጅቶ ያቀርበዋል። የዋሽንግተን ዲሲ ሜትሮፓሊታን ኦሮሞ ወጣቶች ቡድን ከሌሎች አጋሮቹ ጋር በመሆን ያዘጋጀው የዛሬው የዋሽንግተን ዲሲ ሰልፍ የተነሳው ከዋይትሃውስ ቤተ መንግሥት ነበር። ከዋሽንግተን አካባቢና ከሌሎችም የዩናይትድ ስቴትስ ግዛቶች ዋሽንግተን ዲሲ ላይ የተሰበሰቡት ፖሊስ ቁጥር ከመጥራት ቢቆጠብም ከአዘጋጆቹ በተገኘ መረጃ መሰረት ከሺህ በላይ ይሆናሉ የተባሉት ከዋይት ሃውስ ቤተ መንግሥት የተነሱት ሰልፈኞች ወደ ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሄደው ተቃውሟቸውን አሰምተዋል። ሰልፈኞቹ የከትናንት በስቲያው ማክሰኞ በኢትዮጵያ ኤምባሲ ደጅ እንዳደረጉት ሁሉ የኦሮሞ ገበሬዎችን በዘዴ ማፈናቀልና የአኗኗሩንም ሁኔታ ማጥፋት ያሉትን አካሄድ ተቃውመዋል። በሰልፉ ላይ ከተሳተፉት የተወሰኑትን እዚያው የተገኘው ባልደረባዬ ነሞዳንዴ አነጋግሯል።

በስሮ በመቃወም ድምፃችን የህዝባችንን ድምፅ የወንድሞቻችን የተማሪዎቻችን ድምፅ ለዓለም መንግስታትና ለአሜሪካ መንግስት ለማሰማት ነው። ስለ ድንቅነሽ ደስታ ይባላል። ኢትዮጵያ ውስጥ በልጆች ላይ በተማሪዎች ላይ እየተወሰደ ያለውን እርምጃ በመቃወም ነው። ግድያ፣ እስጥራት፣ አፈና በመቃወም እዚህ ቦታ ተገኝተናል። እኛም ካዘጋጁት መካከል ነን። የአለም አቀፍ ኦሮሞ ሴቶች ድርጅትም ተክት ነው እዚህም ያለውን ያቀናጀ ነው። ተመሳሳይ ሰልፎች በካናዳና በዩናይትድ ስቴትስ የተለያዩ ከተሞች፣ በአውሮፓም በሮም፣ በበርሊን፣ በሄግ ሆላንድ፣ በጄኔቫ፣ በስዊትዘርላንድ፣ በስዊድን፣ በኖርዌይ፣ በእስራኤል፣ በሰንአ የመን፣ በጆሃንስበርግ ደቡብ አፍሪካ፣ በሜልቦርን አውስትራሊያ፣ በርካታ ከተሞች ውስጥ ተካሂደዋል። ብራስልስ ቤልጅየም ላይ ደግሞ የአፋር ሰብአዊ መብቶች ድርጅት የሚባለው ቡድን ያዘጋጀው ሰልፍ ተካሂደዋል። ትዝታ ብላቸው ደውላ አስተባባሪውን አነጋግራለች። ይሰማዎታል አቶ ጋዝ? አዎ፣ ይሰማኛል። የአፋር ማህበረሰብ ነው ሰላማዊ ሰልፉን እያካሄደ ነው ያሉኝ። ምንድን ነው ጥያቄያቸው? የአፋር ማህበረሰብ ብቻ አይደለም። የአፋር ዩማን ራይትስ ኦርጋናይዜሽን ነው ሰላማዊ ሰልፉን ያዘጋጀው። ግን በቤልጅየም የኢትዮጵያን ሙስሊሞች ማህበር ሉቅማን፣ እንዲሁም ደግሞ የኢትዮጵያን ታስክ ፎርስ ፎር ሁማን ራይትስ የሚል ድርጅቶች አብረው ከኛ ጋር ተባብረዋል። ዋናው ዓላማ በኢትዮጵያ ውስጥ የሚገኘውን የሰብአዊ መብት ጥሰቶች ለመቃወም ነው። እንግዲህ እዚህ ቦታ ላይ የተገኘ ነው። ያው መቼም ጥያቄውን ያቀረብነው የአፋር ሁማን ራይትስ ቢሆንም በአጠቃላይ ያለውን በኢትዮጵያ ውስጥ ያለውን ሰብአዊ መብት ጥሰቶችን ለማውገዝ ነው። በአዋሽና አካባቢው ላይ በፌዴራል ፖሊሶች የተገደሉት የአፋርና አርብቶ አደሮችን ለመቃወም ነው። ይህንን ጥያቄ ስናቀርብ ነገር ግን ከዛ በኋላ በኦሮሚያ ውስጥ የሚደረገውን ግድያ ከዚያም የሙስሊም ሊደሮች አመራሮች፣ የታሰሩትንም የጋዜጠኞችንም፣ የብሎገሮችንም ሁሉንም ያጠቃለለ ጥያቄ ነው። እንግዲህ እዚህ ውስጥ ያቀረብ ነው። በኢትዮጵያ ውስጥ የሚደረጉትን ማንኛውም የሰብአዊ ጥሰቶችን ያካተተ ነው ያቀረባችሁት። ብረስልስ ውስጥ ላለው ለተባበሩት መንግስታት ድርጅት አካል ነው። መልስ አግኝታችኋል እዚህ ማክሰኞ ዕለት ቀጠሮ ይዘውልናል። ያለውን ሁኔታ ለማስረዳት የኢውሮፒያን ኮሚሽን የሁማን ራይትስ ክፍሉ ጋር ቀጠሮ ይዘናል። እነሱ ጋር አቅርበን ከዛ በኋላ ነው እንግዲህ ዲስከሽን የምናደርገው። ነገር ግን ከቤልጅየም መንግስት የውጭ ጉዳይ ሚኒስትር ባለስልጣናቶች መጥተው አነጋግረውናል። በኢትዮጵያ ውስጥ አንዳንድ ሚስ ኢንፎርምድ የሆኑት ነገሮች አሉ፣ ብሄር ብሄረሰቦች ከመጋጨት ጋር የሚል ነው። ነገር ግን እኛ ያን ብሄር ከብሄረሰብ ጋር የሚያጋጨው መንግስት እንጂ የኢትዮጵያ ህዝብ የመጋጨት ልምድ የሌለው መሆኑን በአጽንኦት አስረድተ ናቸዋል። አቶ ገአስ አህመድ የአፋር ሰብአዊ መብት ድርጅት መሪ። ከብራስልስ ስላደረሱን መረጃ እናመሰግናለን። አነም በጣም አመሰግናለሁ። በዋሽንግተኑ የአሜሪካ የውጭ ጉዳይ መስሪያ ቤት ከተገኙት ሰልፈኞች የጥያቄያቸውን ደብዳቤ የተቀበሉት የመስሪያ ቤቱ የኢትዮጵያ ዴስክ ኦፊሰር ቨርኔ ትሪም በደረሰው ሕይወት መጥፋት በእጅጉ ማዘናቸውንና ይህንኑም ለተጎዱት ቤተሰቦች ጭምር መግለጻቸውን ጠቁመው ሀገራቸው ሁኔታዎችን ለማረጋጋትና ለመብቶችን መከበር በቅርበት እንደምትሰራ አስታውቀዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦሮሚያ የተለያዩ ከተሞች ተነስቶ የነበረውን ተቃውሞ የቀሰቀሱት የቀድሞ ስርዓት ናፋቂዎችና ጠባቦች ናቸው ሲሉ ከሰዋል። መንግስታቸው ሁከቱን የፈጠሩትን ለይቶ እርምጃ እንደሚወስድም ገልጸዋል። መለስካቸው መሃ ከአዲስ አበባ ተጨማሪ አለው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለድሬዳዋ ከተማ የሀገር ሽማግሌዎችና የሃይማኖት መሪዎች ትናንት ባደረጉት ንግግር ሰሞኑን በኦሮሚያ ክልል የተለያዩ ከተሞችና መንደሮች ተነስተው ስለነበረው ተቃውሞ አስመልክተው በሰጡት ማብራሪያ እንዳሉት ህገ መንግስታዊ ስርዓቱን ለመናድ በሚፈልጉ ሀይሎች በሀሰት በተ የተቀናበረው አሉባልታ ነው ሁከቱ የተነሳው። የአሉባልታው መነሻ ነው ያሉት ደግሞ የአዲስ አበባንና በአካባቢዋ የሚገኙትን የኦሮሚያ ከተሞች ልማት የተቀናጀ ለማድረግ የተሰራው የልማት እቅድ መሆኑን አስረድተዋል። በኢትዮጵያ ቴሌቪዥን እንደተላለፈው ተላለፈው አሉባልታው አዲስ አበባ ላይ ያለው የኦሮሞ መሬት ተወስዷል ከሚል ይነሳል ያለው ህዝቡ የወሰነው ህገ መንግስት ውስጥ ያለ ዲሞክራሲያዊ ብሄርተኝነትና የኢትዮጵያ ፌዴራላዊ ዲሞክራሲያዊ የሆነ ስርአት ገንብተን ሁሉም በየክልሉ ራሱን በራሱ እያስተዳደረ በክልሉ እየወሰነ፣ ነገር ግን የጋራ ሀገር እየገነባ የሚሄድበት ስርአት ነው፤ የምንገነጣጥልበት ስርዓት አይደለም። የዚህ ሁከት ቀስቃሽና አሉባልታውንም የነዙት የቀድሞውን ስርዓት የሚናፍቁና ጠባቦች ያሏቸው ኃይሎች መሆናቸውንም አይጠራጠሩም። አቶ ኃይለማርያም ደሳለኝ ሰሞኑን በኦሮሚያ ክልል ውስጥ በሚገኙ ከፍተኛ የትምህርት ተቋማትና ከተሞች ተነስቶ የነበረው ሁከት የተረጋጋ መሆኑን ገልጸው መንግስት የጥፋቱን ምንጮች ለይቶ በማውጣት እርምጃ እንደሚወስድም አስጠንቅቀዋል። የተቀሰቀሰው ውከት በፊት የአዲስ አበባንና በአካባቢው የሚገኙ የኦሮሚያን ክልል ከተሞች በአንድ ላይ የሚያስተሳስር የልማት እቅድ እንደወጣና ውይይት ሲደረግበት እንደቆየ በመንግስትም ሆነ በግል መገናኛ ብዙኃን ሲዘገብ እንደነበር ይታወሳል። ከአንዳንድ ተወያዮችም የመሬት ይዞታና የአስተዳደር ጉዳይ ጠበቅ ባሉ ጥያቄዎች መልክ ይነሱ ነበረ። አንዳንድ ተቃዋሚ ድርጅቶችም ተቃውሟቸውን ሲገልጹ ቆይተዋል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ በሌላ በኩል ደግሞ የተፈጠረውን ሁኔታ አስመልክቶ ሰላማዊ መፍትሄ ከመፈለግ ይልቅ መንግስቱ ዛሬም በተለያዩ አካባቢዎች የኃይል እርምጃ እየወሰደ መሆኑን ማምሻውን ያነጋገርኳቸው የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ እና የመድረክ ስራ አስፈጻሚ ኮሚቴ አባል አቶ በቀለ ነጋ ተናግረዋል። የህገ መንግስታዊ ተቃውሞዎች በሰላማዊ መንገድ በብዙ ቦታዎች እየተካሄዱ ነው። ግን ያው መንግስት የኃይል እርምጃውን ቀጥሎበታል። ከውይይት ይልቅ ዛሬ ድረስ እየተካሄደ ነው። ለምሳሌ ዛሬ በወለጋ ውስጥ ጀሬ የሚባል አካባቢ፣ ጉደያ ቢላ ወረዳ ሰላማዊ ሰልፍ ይካሄድ ነበር። በዚያ ሰላማዊ ሰልፍ ላይ የመንግስት የጸጥታ ኃይሎች ብዙ ሰዎችን አስረዋል። እንደዚሁም ትላንትና በወሊሶ አካባቢ ወንጪ በሚባል አካባቢ ከፍተኛ ሰላማዊ ሰልፍ ነበረ። እዚያም ላይ ብዙ ወጣቶች ተደብድበው ታስረዋል። ሆሮ ሊሙ ጅማገነቲ በሚባል አካባቢም እንደዚሁ ዛሬም ሰልፎች ነበሩ። እንግዲህ ሰላማዊ ጥያቄው ምንድን ነው? ያው የኦሮሚያ ልዩ ዞን የሚባሉት የኦሮሚያ ከተሞች በህገ መንግስቱ መሰረት ሊለሙ የሚገባቸው በፌዴራል ስርዓቱ መሰረት በክልሉ ነው። ይህ ፕላን ከላ ወደታች ወደ ታች ተሰጥቷቸው እሱን ሊያጸድቁ አይገባም የሚል ነው ጥያቄው። ያ ቀጥሏል። ጥያቄው ሊነሳ የቻለው በአዳማ ላይ የኦህዲድ ካድሬዎችና በአዲስ አበባ ተወካይ መካከል ውይይት ሲደረግ የአዲስ አበባው ተወካይ የህወሓት ሰው ወደዳችሁም ጠላችሁም ይሄ የልማት ትስስር ይቀጥላል ብለው በመናገራቸው ይሄን የምትቃወሙ ደግሞ ጠባብ አስተሳሰብ ያላቸው ናቸው ብለው መናገራቸው በሚዲያ ስለተላለፈ እዚያ ውስጥ የተፈጠረ ችግር ነው። እንግዲህ ከዚያ በኋላ እኛ በሰላማዊ መንገድ ጥያቄያችንን ለፓርላማ ለፌዴሬሽን ምክር ቤት አቅርበን ነበር። ይሄ ነገር እንዲቆምና ህዝብ እንዲመክርበት ህዝብ ያልመከረበት ነገር ሁሉ ትክክል እንደማይሆን ዛሬ በኢትዮጵያ ውስጥ አንድ ኢህአዴግ ባለስልጣን አርባና ሀምሳ ካርታ ይዞ መሬት እየሸጠ ፎቅ በሚሰራበት ሀገር ላይ የሚወሰደው ቦታ ለልማት ነው ብሎ ማመን ስለሚያስቸግር ገበሬውን በብዛት ስለሚፈናቀል ይሄ ደግሞ ስለሚያሳስበን ውይይት ይደረግበትና እንደገና ይታይ ይሄ ይቆም ብለን አቅርበን ነበር። ምንም የተሰጠን መልስ የለም። የኦሮሞ ፌዴራሊስት ኮንግረስ ለእሁድ ግንቦት ሶስት ሁለት ሺ ስድስት ዓመተ ምረት ጠርቶት የነበረውን ሰላማዊ ሰልፍ ከመንግስት ደርሶብኛል ባለው ጫና ምክንያት ለመጪው እሁድ ግንቦት አስር ሁለት ሺ ስድስት ዓመተ ምረት ማስተላለፉንም አቶ በቀለ ተናግረዋል። ለእሁድ እንግዲህ አስገብተን ነበረ። ምንድን ነው የተባልነው? እሁድ የአሁኑ ግንቦት ሶስት ለማድረግ ሀሳብ ነበረን ከመድረክ ጽፈት ቤት ከስድስት ኪሎ በፒያሳ አድርገን ድል ሀውልት ጋር ጥቁር አንበሳ ጋር፣ ወይንም ደግሞ በስድስት ኪሎ በአራት ኪሎ አድርገን በቤተ መንግስት አድርገን አብዮት አደባባይ ለመሄድ ነበር በእሁድ ቀን ያሰብ ነው። ምንድነው ያሉን? ባቡር እየተሰራ ነው፣ ጥበቃ የለንም፣ ቤተ ክርስቲያን አለ፣ ቤተ መንግስት አለ፣ ትምህርት ቤት አለ፣ ብዙ ነገር ነው ያለው። ስለዚህ አይቻልም። እሺ፣ ቤት ነው ሰማይ ላይ ነው ወይ ሰላማዊ ሰልፍ የምናደርገው ይሄ ሁሉ ከተከለከለ አይት እናደርጋለን። እንግዲህ አሁን ደግሞ ሁለተኛ ቦታውን ቀይራችሁ አቅርቡ ስለተባለ በቀደም ለታ አንድነት ያደረገበት አካባቢ ወደዚህ ወደ ከግንፍል ሄድ እንድያ ተነስቶ ወረዳ ስምንት የሚባል ሜዳ አለ እዛ ለማካሄድ ለእሁድ ሳምንት ደግሞ እንደገና ደብዳቤ አስገብተን ያው ጥያቄያችንን እየገፋንበት ነው ሰልፉን እናደርጋለን። ሰልፉን እናደረጋለን ሲሉ ምን ማለት ነው? አሁንም ተመሳሳይ መልስስ ቢሰጣችሁ ምንድን ነው የምታደርጉት? እንግዲህ እኛ አሁን ህገ መንግስትን አክብረን በህገ መንግስቱ መሰረት አሳውቀናል። መንግስት ደግሞ ቦታ ቀይሩ ብሏል። ቦታ ቀይረን አቅርበናል። ከዚህ በኋላ ቢከለክሉንም የመከልከል መብት የለውም። መንግስትኛ አሳውቀናል። አማራጭ ስጡ ተብለን አማራጭ ሰጥተናል። ይሄ አማራጫችን ደግሞ ሀሳባችንን ለመግለጽ አመቺ ሁኔታ ባይኖረውም፣ ተደበቁ የሚል አይነትም ቢሆን በተገኘው አጋጣሚ ቀዳዳ መጠቀም ነው ያለብን ብለን ወስነን የገባንበት ስለሆነ ሰጡንም አልሰጡንም ሰላማዊ ሰልፎ ይካሄዳል። አቶ በቀለ በሰጡን ሰፊ ማብራሪያ ሰዎች ሰልፍ ባይወጡም ከየቤታቸው እየታደኑ እየተያያዙ መሆኑን ኢህአደግ የሚናገረውና የሚሰራው የተለያየ በመሆኑ የአዲስ አበባን የሰሞኑን ማስተር ፕላን አስመልክቶ እየተሰጡ ያሉ መግለጫዎች እና ንግግሮችን አናምንም ብለዋል። ሀሳቡ በኢህአደግ በራሱ ውስጥ መከፋፈልን የፈጠረ መሆኑን በዝርዝር ተናግረዋል አቶ በቀለ የታሰሩ እንዲፈቱ የአዲስ አበባና የኦሮሚያን ግንኙነት የሚመለከተው ህግ በአፋጣኝ እንዲወጣ የሚሉና ሌሎችም ብዙ ጥያቄዎች አሏቸው። ከአቶ በቀለ ነጋ ጋር ያደረግነውን ሙሉ ቃለ ምልልስ ከዌብሳይታችን ደብሊው ደብሊው ደብሊው ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ማዳመጥ ትችላላችሁ። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ሰዓት ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክ እና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። በሰሜን ምስራቅ ናይጄሪያ በሲቪሎች ላይ በሚካሄደው ጥቃትና የመጥለፍ ተግባር ምክንያት ከ200,000 በላይ የሚሆኑ ሰዎች ከመኖሪያቸው እንዲፈናቀሉ አድርጓል። ሌሎች በአስር ሺዎች የሚቆጠሩ ሰዎች ደግሞ ድንበር ተሻግረው ወደ አጎራባች ሀገሮች ለመሰደድ ተገደዋል። የተባበሩት መንግሥታት ድርጅት ከፍተኛ የስደተኞች አገልግሎት በሰሜን ምስራቅ ናይጄሪያ በሚፈጸመው ጥቃት የሚታየው የጭካኔ ተግባርና በተከታታይ የሚፈጸም መሆኑ ራሱ ከዚህ በፊት ታይቶ የማይታወቅ ነው በሚል እንደገለጸው የአሜሪካ ድምጽ ሬዲዮ ዘጋቢ ጆዲ ካቦዋ ባቀናበረው ዘገባ ጠቅሷል። ቀጥሎ እናቀርበዋለን። በሰሜን ምስራቅ ናይጄሪያ ሰዎችን መጥለፍ፣ መግደል፣ በትምህርት ቤቶችና በመንደሮች ላይ ጥቃት ማካሄድ በየጊዜው የሚፈጸም ተግባር ሆኗል። ቦኮ ሐራም በቅርቡ በመተዎች የሚቆጠሩ ተማሪ ሴቶችን በጠለፈበት ወቅት ዓለም አቀፍ ትኩረት አግኝቷል። ሆኖም ከዚያ በፊትም ተመሳሳይ ድርጊቶች ሲፈጽም ቆይቷል የናይጄሪያ መንግስት አዳማዋ ቦርኖና ዩቤ በተባሉት ሶስት ክፍላተ ሀገር የአስቸኳይ ጊዜ አስተዳደር ካወጀ በያዝነው ሳምንት አንድ ዓመት ሆኗል የተባበሩት መንግስታት ድርጅት ከፍተኛ የስደተኞች አገልግሎት ቃል አቀባይ ሄለን ካውክስ በቅርቡ ሰሜን ምስራቅ ናይጄሪያንና ደቡብ ናይጄሪያን ጎብኝተዋል በናይጄሪያም ሆነ በጎረቤት ሀገሮች ያነጋገርናቸው ብዙ ስደተኞች ግጭትን ፈጽሞ ለመቋቋም ባለመቻላቸው ከሀገር ለመውጣት እንደወሰኑ ነግረውናል። የናይጄሪያ የአስቸኳይ ጊዜ አስተዳደር አገልግሎት ከመኖሪያቸው የተፈናቀሉ ሰዎችን ብዛት እየተከታተለ እንደሚመዘግብ ገልጸዋል። በአሁኑ ወቅት ናይጄሪያ ውስጥ ከመኖሪያቸው የተፈናቀሉት ሰዎች 250 ሺ ይሆናሉ። አብዛኞቹ በሦስቱ የሰሜን ምስራቅ ክፍላት አገር ነው የሚገኙት። አንዳንዶቹ የግጭቱ ሰለባ የሆኑት ሰዎች ወደ ጎረቤት አገሮች ካሜሩን፣ ቻድና ኒጀር ተሰደዋል። ወደ አጎራባች አገሮች የተሰደዱት ሰዎች ብዛት ወደ 61 ሺ ይሆናል። ሰዎቹ የሚሸሹት ሕይወታቸውን ለማትረፍ እንደሆነ የስደተኞቹ አገልግሎት ቃል አቀባይ ጠቁመዋል። አንዳንዶቹ የቤተሰቦቻቸው አባላትን፣ ጓደኞቻቸው ሲገደሉ አይተዋል። ይህ ሁኔታ ታዲያ ምን ያህል ሊያሰቃያቸው እንደሚችል መገመት አዳግትም። ሰዎች መላ መንደራቸው እንደወደመ ሲናገሩ እጅግ ያሳዝናል። ሰዎች በተሰበሰቡበት ገበያ ፈንጂዎች እንደሚወረወሩ ይናገራሉ። ብዙ ሰዎች እስከነ ከብቶቻቸው በዚህ መልክ ይገደላሉ። የብዙ ሰዎች ሰብልም ጋይቷል። ቃል አቀባይ ከወቅስ በዮቤ ክፍለ ሀገር ባለው ትምህርት ቤቱ ላይ ከተከፈተ ጥቃት የተረፈውን ወጣት አነጋግረዋል። አንድ የአማጽያን ቡድን ውድቅት ላይ ወደ ትምህርት ቤቱ እንደመጣ ነግሮኛል። ሁሉንም ወጣት ወንዶች ወይም ተማሪዎቹን አንድ ክፍል ውስጥ ሰበሰቧቸው። መማር ክልክል ነው ካሏቸው በኋላ በተማሪዎቹ ላይ መተኮስ ጀመሩ። እኔ ያነጋገርኩት ከተኩሱ የተረፈው ወጣት ሆዱ ላይ በሁለት ጥይቶች ተመቷል። እጆቹ ላይ በሁለት እግሩ ላይ እንዲሁ ተመቷል። በዛን ወቅት በተከፈተው ጥቃት አርባ ተማሪዎች እንደተገደሉ ከእነሱም መካከል አስሮቹ ጓደኞቹ እንደሆኑ ነግሮኛል። ልጁ ሐኪም ቤት ውስጥ ያገግም በነበረበት ወቅት ደግሞ እነዛ በትምህርት ቤቱ ጥቃት የከፈቱት አማጺያን በሆስፒታሉም ላይ ጥቃት ከፈቱ። መጥተው ይገድሉኛል የሚል ፍርሃት አድሮበት ነበር። ሆኖም እነሱ የፈለጉት የሐኪም ቤቱን የሕክምና አቅርቦት ነበር። የተባበሩት መንግስታት ድርጅት ቃል አቀባይ በኒጀር በቻድና በካሜሩን ያሉት ሁኔታዎች በተለይም ደቡብ ኒጀር ላይ ትርምስ ሊኖር እንደሚችል አስገንዝበዋል። የድንበሩ አካባቢ ሁኔታ በጣም አደገኛና የማያስተማምን ነው። ግጭቱን ጋብ ለማድረግ ሲባል ወታደራዊ እንቅስቃሴዎች ይካሄዳሉ። በደቡብ ኒጄር ያሉት አብዛኞቹ ስደተኞች የተጠለሉት ዲፋ በተባለ በጣም ርቆ በሚገኝ ቦታ ላይ ነው። ከናይጄሪያ ወደዚሁ አካባቢ በየሳምንቱ የሚጎርፉት ናይጄሪያውያን ስደተኞች ብዛት ከ700 እስከ አንድ ሺህ ይሆናል የሚል ግምታለን። አንዳንዶቹ ደግሞ ቻድ ባህር ላይ ወዳለው ሩቅ ቦታ ይሄዳሉ። ፎክስ እንደሚሉት ሌላው አሳሳቢ የሆነው ቦታ ካሜሩን ውስጥ ያለው በሰሜን ክፍል ርቆ የሚገኘው ነው። ቦታው ቦርኖ ከተባለው የናይጄሪያ ክፍለ ሀገር ጋር ይዋሰናል። ባለፈው ሰኞ እዛው ቦታ በሚገኘው ገበያ ላይ በተከፈተው ጥቃት 100 ሰዎች ተገድለዋል። ባለፈው ዓመት ወደ 7000 የሚጠጉ ሰዎች ከቦርኖ ክፍለ ሀገር ወደ ካሜሩን ተሰደዋል። ይህም ሲባል ሁሉም ስደተኞች ናይጄሪያውያን ናቸው ማለት አይደለም። አንዳንዶቹ ከግጭቱ ሸሽተው ወደ ሀገራቸው የሚመለሱ ስራ ፍለጋ ሄደው የነበሩ ሰራተኞች ናቸው። አድማጮች፣ በሰሜን ናይጄሪያ በሲቪሎች ላይ ስለሚደርሰው ስቃይ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። አድማጮች፣ የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሰዓት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኃይሉ ታምራት ነው። በንግብ ፕሮግራማችን እስክንገናኝ በደህና ቆዩ። ሰማይ ሲላወስ Perham Sita Paha, Chelamasidas Janakas the Dunker, Quaket Siwato Dimseshin of Sal, Kazako Goto Samai Silla Warsidam and Asila Perham Sita Paha, Chelamasidas Janakas the Dunker, Quaket Siwato Dimseshin of Sal, Kazako Goto Arbat, arbat, ani anjatin ba.

Si chelanya see my see my